Ye, ya Amerika dımz radyo የኢትዮጵያዊነት ጽኑ እምነት አለ። የክልል ጥያቄ ብዙ አይበርደንም፣ አይሞቀንም፣ ግን መርህ እንዲኖሮ ያስፈልጋል። በሆሳእና ከተማ ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ የሀዲያ ህዝብ ተወካዮች የአንዱን ድምጽ ነው የሰማ ነው። አንድ ህዝብ መጀመሪያ አገር ካለው ብቻ ነው መንገድ፣ አውሮፕላን፣ ኢንዱስትሪ የሚባል ነገር ይፈጠራል። መጀመሪያ አገራችን ኢትዮጵያ መሆኗን ኢትዮጵያን መጠበቅ የሁላችን ስራ መሆኑን አምነን እዚያች ኢትዮጵያ ላይ ቤት ይኑረን፣ መንገድ ይሰራ፣ ሆስፒታል ይሰራ ቢለውን ጥያቄ ማስቀጠል እንደምንችል ማስተማር አለበት። ጠቅላይ ሚኒስትር አብይ አህመድ ናቸው በመድረኩ በውይይቱ ወቅት ከተናገሩት የተወሰደ ነው። የሁለቱም ሙሉ ዘገባ በዕለቱ አቢሬስ ይቀርባል። ለምሽቱ በዜና ከያዝናቸው መካከል ደግሞ ሰኔ 15 በአዲስ አበባና ባህር ዳር የተፈጸሙትን ጥቃቶች የሚመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ ተናግረዋል። ኬንያ ዋና ከተማ ናይሮቢ ውስጥ አንድ ትምህርት ቤት የመማሪያ ክፍል ተደርምሶ ሰባት ተማሪዎች መሞታቸው ተገለጸ። ከ60 የሚበልጡ የዓለም መሪዎች የተሳተፉበት የአየር ንብረት ለውጥ ላይ ያተኮረ ጉባኤ በኒውዮርክ የተባበሩት መንግሥታት ድርጅት እየተካሄደ ነው። የሚሉትና ሌሎችም አሉ። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም 12 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅታየነን ፕሮግራሙን የሚያቀናብረው ንጉሶ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና ሰኔ 15 2011 ዓ ም በአዲስ አበባ እና በባህር ዳር የተፈጸሙትን ጥቃቶች የሚመለከተው ምርመራ እንደቀጠለ መሆኑን የፌደራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ ተናግረዋል። ምርመራው ዘግይቷል የሚለውም ትክክል አይደለም ብለዋል ኮሚሽነሩ። የተወሰነ ጊዜ ሊወስድ እንደሚችል ይታወቅ እንደነበርም አብራርተዋል። ከሰኔ 15ቱ ጥቃት ጋር በተያያዘ ታስረው ከነበሩ ሰዎች አብዛኞቹ መለቀቃቸውን መሆኑን የገለጹት ኮሚሽነሩ በአሁኑ ሰዓት በስር ላይ የሚገኙት ሰዎች ቁጥርም ከመቶ እንደማይበልጥ ነው የተናገሩት። ዝርዝሩን በመጽሄት ክፍለ ጊዜ ይዘናል። ኬንያ ዋና ከተማ ናይሮቢ ውስጥ አንድ የመጀመሪያ ደረጃ ትምህርት ቤት የመማሪያ ክፍል ተደርምሶ ሰባት ተማሪዎች መሞታቸው ተገለጠ። ሌሎች ሀምሳ ሰባት የሚደርሱ ተማሪዎችም ጉዳት ደርሶባቸዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ዛሬ ጠዋት አንድ ሰዓት አካባቢ የደረሰውን አደጋ አስመልክተው የኬንያ መንግስት ቃል አቀባይ ሳይረሰ ጉና እንዲህ ብለዋል። በአጠቃላይ 64 ተማሪዎች ናቸው በዚህ አደጋ የተጎዱት። ከዚህ ውስጥ ሰባቱ በተከሰተው አደጋ ህይወታቸው አልፏል፣ ሀምሳ ሰባቱ ደግሞ በሆስፒታል ሕክምና በማግኘት ላይ ናቸው። መንግስት በትምህርት ቤቱ ባለቤቶች ላይ ምርመራ እያደረገ መሆኑን ቃል አቀባዩ ተናግረዋል። በሌላ በኩል ደግሞ የኬንያ የህንፃ ግንባታ ጥራት ተቆጣጣሪ መስሪያ ቤት የትምህርት ቤቱ ግንባታ ጥራት እንደሚጎድለው ገልጸዋል። በትምህርት ቤቱ ቅጥር ግቢ ተገኝተው የአደጋውን መንስኤ ሲያጣሩ የነበሩ የኬንያ የህንፃ ግንባታ ጥራት ተቆጣጣሪ ቢሮ ዋና ጸሐፊ ሞሰትኛ ኪዮን ጎራ የትምህርት ቤቶች መማሪያ ክፍል ግንባታ ጥራትን የሚቆጣጠሩ አካላት አደጋው ከመድረሱ በፊት የህንፃውን ሁኔታ ማጣራት እንደነበረባቸው ገልጸዋል። ምስተኛ ኪዮን ጎራ በትምህርት ቤቱ ቅጥር ግቢ ብዙ ለአደጋው ምክንያት የሆኑ ችግሮችን ማየታቸውን ተናግረዋል። እንደ እግሪ ጎሳውያን ዘመን አቆጣጠር ባለፈው 2018 ዓ ም ሰኔ መጀመሪያ አካባቢ ናይሮቢ ሁሩማ በሚባል ሰፈር የአረጀ ህንፃ በተመሳሳይ ሁኔታ ተደርምሶ ሶስት ሰዎችን ገለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን እናመሰግናለን ከናይሮቢ ኢትዮጵያ ወደ ጠፈር ሳተላይቶቻቸውን ከላኩ ጥቂት የአፍሪካ ሀገሮች ለመመደብ የምታደርገውን ጥረት እንደቀጠለች ነው። ይሁን እንጂ በዚህ ሳምንት ሊደረግ እቅድ ተይዞለት የነበረው ሳተላይት የማምጠቅ እቅድ እንዲዘገይ ተደርጓል። ሀብታሙ ስዩም ተከታትሎታል። ቀደም ባለው ቅድ መሠረት ቢሆን ኖሮ መስከረም 2012 ላይ ኢትዮጵያ በታሪኳ የመጀመሪያውን ሳተላይት ማምጠቅ ትችል ነበር። ያ ቀጠሮ አሁን ለተጨማሪ አራት ወራት እንዲዘገይ ተደርጓል። የዘገየንበት ምክንያትም እንደምታውቁት አዲስ አበባ ላይ በአሁኑ ሰዓት ትልቅ ዝናብ አለ። ስለዚህ ይሄ አዲስ አበባ ውስጥ የገነበነውን ኮንትሮል ወይም ትዕዛዝ መስጫ ሙሉ በሙሉ አጠናቀም ቴስት ማድረግ ወይም ማሞከር ስላለብን ጥንቃቄ በተሞላ ብናረጋገጥ ጥሩ ነው በሚል ወደ ፈረንጆች አቆጣጠር ዲሰምበር አስራ ሰባት ዘጌት እንዲል አድርገናል። ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ከተሰማባቸው ጥቂት ጊዜያት ወዲህ እጅግ አሳሳቢ የመሠረተ ልማት ችግሮቿን ባልፈታችበት ሁኔታ ሳተላይት ለማምጠቅ መሞከሯን ከስህተት የቆጠሩትም አልጠፉም። የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ኃላፊ ዶክተር ሰለሞን በላይ ግን ማምጠቅ አይደለም ስህተቱ። አለማምጠቅ እንጂ ሲሉ ይሟገታሉ። አለማምጠቅ ነው እንዲያውም ትልቁ ስህተት ነው ብለን የምናምነው በርካታ ኢትዮጵያን ማሰልጠን የሚያስችል አቅም ያለው እና ትልቅ ኢንዱስትሪ ነው እና የቅንጦት ሳይሆን የእንጀራ የመኖር ነው። ከመቶ ሀያ አምስት በላይ ሰራተኞች ያሉት ኢንስቲትዩቱ ከሳተላይት መርሃ ግብሩ ጎን ለጎን ከፍተኛ መነቃቃትን ባሳየባቸው ያለፉት ሶስት ዓመታት። የቴሌስኮፕና ሳተላይት መቀበያ ግንባታዎችና የመረጃ ማሰባሰብ ስራዎችን ሲሰራ እንደሰነበተም ነግረውናል። የመርሃ ግብሩ ግብ የኢትዮጵያን ብልጽግና ማገዝ ነውም ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም መሪዎች ስለ አየር ንብረት ለውጥ የተወያዩ ነው። ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ሳይንቲስቶች የአየር ንብረት ለውጥ የሚያስከትለውን መዘዝ ለመቋቋም አስፈላጊ የሆኑትን እርምጃዎች ለማከናወን ጠንከር ብሎ መንቀሳቀስ የግድ መሆኑን ሲያስጠነቅቁ ቆይተዋል። ሙሉ ቀን በሚወስደው ጉባኤ ወደ ስልሳ የሚሆኑ ፕሬዚደንቶችና ጠቅላይ ሚኒስትሮች ናቸው እየተሳተፉ ያሉት። ከሚነሱት ወይም ከተነሱት ነጥቦች መካከልም ከሰልን መጠቀም እየቀረ ታዳሽ የሀይል ምንጮችን ስራ ላይ ማዋል የተፈጥሮ አደጋዎችን መከላከል ና ሲደርሱ ምላሽ መስጠት እንዲሁም ለአየር ንብረት ለውጥ እርምጃዎች አስፈላጊ ገንዘብ ምደባ የመሳሰሉት ይገኙበታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ስብሰባ ወይም በዚህ ውይይት ላይ ከሚሳተፉት መካከል በእቅድ ያልተያዙ ቢሆንም በድንገት ብቅ ብለዋል። ፕሬዚደንቱ በውህዳን የሃይማኖት ተከታዮች በተለይ በክርስቲያኖች ላይ የሚደርስ ጭቆናን በተመለከተ ስብሰባ ላይ ተካፍለው ከዚያም ከፓኪስታን ከግብጽ፣ ከደቡብ ኮሪያ፣ ከፖላንድ ሰላም ከኒውዚላንድ እና ከሲንጋፖር መሪዎች ጋር ለየብቻ እንደሚወያዩ ነው የተዘገበው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ስለ አየር ንብረት ለውጥ ጉባኤ ትልቅ ቦታ አጉልተው ሲናገሩ ቆይተዋል። ከመሪዎች የሚጠበቀው ቆንጆ ንግግር ሳይሆን ተጨባጭ እቅድ ነው ሲሉም አሳስበዋል። የዛሬው ጉባኤ ከመከፈቱ አስቀድሞ የመንግስታቱ ድርጅት በዓለም የሜቴሮሎጂ ወይም የአየር ሁኔታ ድርጅት የተጠናቀረ ሪፖርት ይፋ አድርጓል። የካርቦን ብከላ፣ የባህር ጠለል ከፍታ፣ የዓለም የአየር ሙቀት እየተባባሰ መሆኑንና የበረዶ ንጣፎችም እየሳሱ መሆኑን ነው ሪፖርቱ ያስጠነቀቀው። በዚህ ጉባኤ ላይ መወሰድ ከሚገባቸው እርምጃዎች ዙሪያ እየተነጋገረ ባለው የመሪዎች ጉባኤ ስዊድናዊቱ የአየር ንብረት ጥበቃ ተሟጋች ወጣት ግሬታ ተንበርግ የአለም መሪዎችን አጥብቃ ወቅሳቸዋለች። በአለም የአየር ግለት ምክንያት ሰዎች እየሞቱና እየተሰቃዩ ሳለ እናንተ ግን የያዛችሁት ባዶ ቃላት ማንጋጋት ነው ስትል ወቅሳቸዋለች። የወጣቶች የአየር ንብረት ንቅናቄ ያቀጣጠለችው ግሬታ እንዳለን የምንደመሰስበትን ጎዳና ተያይዘን ሳለን እናንተ የምታወሩት ስለ ገንዘብ ነው ስትል አክላ አወቅሳቸዋለች። ስለተደቀነው አደጋ ሳይንስ ላለፉት 30 ዓመታት በግልጽ እያስታወቀ ቢሆንም መሪዎች ግን አሁንም በቂ እርምጃ እየወሰዳችሁ አይደለም ስትልም ድምጿን አሰምታለች። የ16 ዓመቷ ታዳጊ ኒውዮርክ ላይ የተሰበሰቡትን ከ60 በላይ ፕሬዚደንቶችና ጠቅላይ ሚኒስትሮች አሁን ወጣቱ አይለቃችሁም። አሁኑኑ እዝችው እርምጃ እንድትወስዱ ነው የሚፈልገው። ወደዳችሁም ጠላችሁም ደግሞ ለውጥ አይቀርም ስትል አስጠንቅቃለች። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን በዓለም ዜና የጀመረው ፕሮግራማችን በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የምናስቀድመው የዕለቱን አብይ ርዕስ ይሆናል። አሉላ ከዚያ በፊት ግን ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻን በል። እንግዲህ በእግዘቱ በቀን በተማሪ አስራ አራት ብር ሂሳብ ነው የሚታሰበው። ይህን ለሶስት መቶ ሺህ መምታት ነው። ፕላስ ለእነዚህ ልጆች እንግዲህ አንድ እናት ለሰላሳ ተማሪዎች ሬሾ ሰው ወደዚህ ኦልሞስት አስር ሺህ የሚሆኑ እናቶች ተለይተዋል። ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው የሚገባውን ለማካሄድ ተቀጣሪ አይደሉም እነሱ ይከፈላቸዋል። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል የቢሮ ኃላፊ አቶ ዘላለም ሙላቱ ናቸው። የአዲስ አበባ መስተዳድር በዘንድሮ የትምህርት ዓመት ከመዋለ ሕፃናት እስከ ስምንተኛ ክፍል ለሚገኙ 300 ሺህ ሕፃናት የቁርስና የምሳ መመገብ ፕሮግራም በመስከረም ወር መጨረሻ ለመጀመር ዝግጅቱን መጨረሹን አስመልክቶ ከተሰጠ መግለጫ የተወሰደ ነው። በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አቢረስ በኢትዮጵያዊነት ጽኑ እምነት አለን ሲሉ በትናንትናው ዕለት በሆሳና ከተማ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ የሀዲያ ሕዝብ ተወካዮች ተናገሩ። የመርህ መኖርን አስፈላጊነት አጽንኦት ሰጥተው የተናገሩት ተወካዮች አገራዊው ለውጥ ከዚህ ቀደም የተፈጸሙ ናቸው ያሏቸውን ስህተቶች ለማረም እንደሚረዳም አመልክተዋል። ጠቅላይ ሚኒስትር አብይ በበኩላቸው ከህዝቡ ዘንድ የተነሱ የመሰረተ ልማት ነክና ሌሎች ጥያቄዎች በጥናት እንደሚፈቱ ገልጸው አቅጣጫ ማስቀመጣቸውን ገልጾ፣ የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተከታዩን አድርሷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሃዲያ ዞን ጉብኝታቸው በሆሳና ከተማ ደማቅ አቀባበል ነበር ያስተናገደው። አቀባበል ከተደረገላቸው በኋላም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ናቸው ተብሎ ወደ መሰብሰቢያ አዳራሽ ከገቡ ተሳታፊዎች ጋር ውይይት አድርገዋል። በውይይቱ ወቅትም የተለያዩ ጉዳዮች በምሁራዊ ለዛ፣ በሰከነ ስሜት የተቀረቡ ሲሆን ጠቅላይ ሚኒስትርም ምላሽ ሰጠውባቸዋል። በደቡብ ክልል የክልነት ጥያቄዎች በስፋት ሲነሱ መቆየታቸው የሚታወቅ ሲሆን ጥያቄውን ከነሱ ዞኖችም ውስጥ የሃዲያ ዞን አንዱ ነበር። የጥያቄያቸው ያለውን መነሻና ሀሳቤ ግን ተነጥሎ ለብቻ ክልል መሆንን ማዕከል ያደረገ ሳይሆን ዞኑ ቀድሞ የነበራትን ማዕከላዊነትን መሰረት ያደረገም ነበር። ጥያቄውን በተመለከተም ለጠቅላይ ሚኒስትር በክልሉ በአንድነት የመኖር ፍላጎት እንዳላቸውም ገልጸውላቸዋል ህዝብ ወክለው አዳራሽ የተገኙ አቶ ማርቆስ ሌላጎ ተናግረዋል። በኢትዮጵያዊነት ጽኑ እምነት አለ። የክልል ጥያቄ ብዙ አይበርደንም፣ አይሞቀንም፣ ግን መርህ እንዲኖረው ያስፈልጋል። ያዲያ ህዝብ የቆየ ልምድና እሴቱን በማጠናከል ጥያቄዎቻቸውን በሰላማዊ መንገድ ማቅረብ እንደሚቀጥሉም ለጠቅላይ ሚኒስትሩ አረጋግጠዋል በአገሪቱ አለ የሚሉትን አገራዊ ለውጥ እንደሚደግፉና ለውጡ ከዚህ በፊት የተፈጸሙ ስህተቶችን ለማረም እንደሚያስችላቸውም ተናግሯል በውይይቱ ወቅት ከተነሱ ጥያቄዎች መካከል የስራ አጥነትና የመስረት ልማት ችግር እንዲሁም በግብርና ምርቶች ላይ እሴት መጨመሪያ ና ማቀናበሪያ አግሮ ፕሮሴሲንግ ፋብሪካ አለመኖሩን ጠቅሰው እንዲገነባላቸውም ጠይቀዋል ከዚህ በተጨማሪም የጤና ባለሙያ መሆናቸውን የሚናገሩት ወይዘሮ አጀቡሽ ዋልቃቶም በጤና ተቋማት ውስጥ ያሉ የህክምና መሳሪያዎች እጥረት እንዲፈታ ነው ጠየቁት ሪፍራል ሆስፒታል ላይ በትንሹ ሲቲስካን ማሽን የለን አደለም ሪፈራል ሆስፒታል ማሆን ብቻ አደለም እስከ ዛሬ ድረስ የተለያዩ በሽተኞችን ርቀት ያለውን ኪሎሜትር እያጓዝን ነው ህክምና እያገኘን ያለ ነው ስለዚህ በጥቂቱ እንኳን ሲቲስካን ማሽን በሌለበት ነው የሃዲያ ህዝብ ረዥም አመት ጤናውን በአግባቡ መጠቀም ሳንችል ጤናችንን እያጣናለን ሀዲያዎች የመደመርን እሴት በተግባር ያስተማሩ ህዝብ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ተቀዳሚ ተግባር መሆን ያለበት ኢትዮጵያን ማቆየት ነው ብለዋል የማስቀጠል የትውልድ ኃላፊነት ዛሬ እንደ ትላንቱ በእኛ ላይ የወደቀ በመሆኑ ይህንን ታላቅ ኃላፊነት ለማሸጋገርና በምንም የማትተካዋን ኢትዮጵያ ለትውልድ ለማሸጋገር በኑሮ በተግባር ላረጋገጠው የሀዲያ ሕዝብ ያለኝን ክብርና አድናቆት ልገልጽላችሁ እፈልጋለሁ። ሀዲያዎች የመደመር ሂሳብና ፍልስፍና ማሳያ ናችሁ ስሉም ተደምጧል። ከከምባታ፣ ከወላይታ፣ ከጉራጌ፣ ከስልጤ፣ ከሀላባ፣ ከየም፣ ከጠምባሮ፣ ከዶንጋ እንዲሁም ከኦሮሞ ሕዝቦች ጋር ተጎራብቶ ተዋልዶ ተዋልዶ ተስማምቶ መኖር የቻለና መደመርን እንደ አዲስ የምናስተምረው ሳይሆን በታሪኩ ያስተማረን ታላቅ ሕዝብ ነው። በአካባቢው ፖለቲካ ውስጥ ስማቸው ከፍ ብሎ የሚነሳላቸው ሁለቱን የጴጥሮስ ልጆችን ስም ሳያነሱም አላለፉም። ጠቅላይ ሚኒስትሩ በዛቢ ጴጥሮስ በተልዕኮ አፈጻጸም በቆራጥነትና በጀግንነቱ እምብዛም ሰላማዊ ትግል ባልተለመደባት የኢትዮጵያ ፖለቲካ ውስጥ ፓርቲ አቋቁመው ከሀያ ዓመታት በፊት ትግል ያደረጉት ፕሮፌሰር በየነ ጴጥሮስን ደግሞ በሰላማዊነታቸው ስማቸውን አንስቶ አድንቀዋል። ይህ ማንነት ታዲያ የሚመነጨው ካዲያ ህዝብና ጥንታዊ ባህላቸው ነው በማለት ምስጋናቸውን ችሏል። ሁለቱ የጴጥሮስ ጀግኖች ይህን ሰላም የተማሩት ራጎ ከሚባለው የሃድያ ጥንታዊ ባህልና የግጭት አፈታት ስርዓት መሆኑ፣ ጀግኖቹ ከጀግና ህዝብ የተወለዱ ስለሆነ መጀመሪያ ጀግናውን የሃዲያን ማመስገን ተገቢ ይሆናል። አገርን ለማሻገር እንደ ሀዲያዎቹ ንግስት እሌኒ ከሰፈር መሻገር ያስፈልጋል ያሉት አብይ አህመድ ህዝቡ በክልሉ በአንድነት ለመቆየት ያነሱትን ሀሳብና ያላቸውን እውቀት አድንቀዋል። ጠቅላይ ሚኒስትሩ ህዝብ ላሳየው ጨዋነትና ሰላም ወዳድነትንም መንግስት ታላቅ አክብሮት አለውም ብሏል። አንድ ህዝብ መጀመሪያ አገር ካለው ብቻ ነው መንገድ፣ አውሮፕላን፣ ኢንዱስትሪ የሚባል ነገር ይፈጠረው። መጀመሪያ አገራችን ኢትዮጵያ መሆኗን፣ ኢትዮጵያን መጠበቅ የሁላችን ስራ መሆኑን አምነን እዚያች ኢትዮጵያ ላይ ላይ ቤት ይኑረን መንገድ ይሰራ ሆስፒታል ይሰራ ቢለውን ጥያቄ ማስቀጠል እንደምንችል ማስተማር አለባት። ቢያንስ እንዴት ነው በእኩል ደቡብ ውስጥ ያሉ ህዝቦች መንገዱም፣ ኢንዱስትሪያል ፓርኩም፣ ዩኒቨርሲቲውም፣ ልማቱም እኩል ደርሷቸው እንደ ኢትዮጵያ የሚታዩት የሚል ቢገር አጀንዳ አንስተን አይ ይሄ ጉዳይ ሊመለስ የሚችለው ክልል ሁለት ከሆነ ነው ሶስት ከሆነ ወደሚል ብንሄድ ችግር አልነበረው። እኛ የምንነሳውን ከማፍረስ ለጊዜያዊ ብልጠትና ትርፍ የሚሰራ ማንኛውም ነገር ጥፋት ከህዝቡ ዘንድ የተነሱ የልማትና የመሰረተ ልማት ጥያቄዎች የአገሪቷን አቅም ከግምት ባስገባ ሁኔታ በጥናት እንደሚፈታም ነው የተናገሩት። መሰረተ ልማቶችን በተመለከተም ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ከእሳቸው ጋር የተጓዙት የጤናና የግብርና ሚኒስትሮች እንዲሁም የኢትዮጵያ መንገዶች ባለስልጣን ኃላፊዎች ጥናት በማድረግ ለጥያቄዎቹ ምላሽ እንዲሰጡ አቅጣጫ አስቀምጠዋል። ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል በሚገኙ የተለያዩ ዞኖች ተገኝተው በተቀራረበ ጊዜ ከህዝብ ጋር ሲወያዩ ይሄኛው ሶስተኛቸው ነው። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም ዮናታንን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። በድሬዳዋ ከተማ ከቅዳሜ ምሽት አንስቶ ዳግም ባገረሸ አለመረጋጋት አንድ የከተማይቱ ነዋሪ ህይወት ማለፉን ያስተዳደሩ የኮሚኒኬሽን ጉዳዮች ቢሮ አስታወቀ። አንዳንድ የከተማይቱ ነዋሪዎች ታዲያ የሟቾችን ቁጥር ሶስት ያደርሱታል። ከተማዋ በዛሬ ዕለት መረጋጋት እንደታየባትና የንግድ ተቋማትም ተከፍተው አገልግሎት መስጠት መጀመራቸውን ጠቅሶ ከተማይቱን ተዘዋውሮ የተመለከተው ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል። ድሬዳዋ ቅዳሜ ምሽት ጀምሮ ትናንትና እስከ ከሰዓት በቀጠለው ግጭት አንድ ሰው ሞቶ ቁጥራቸው በውል ያልታወቁ በርካታ ነዋሪዎች መቁሰላቸውን መንግሥት አስታወቀ። የእንቁጣጣሽ እለት ምሽት በግለሰቦች ግጭት የተጀመረው ረብሻ በተጠናና በታቀደ በሚመስል መልኩ እንዲስፋፋ መደረጉን ነው የመንግስት ኮሚኒኬሽን ጉዳዮች ቢሮ ተወካይ ኃላፊው፣ አቶ ሚካኤል እንዳለ የሚገልጹት። በድሬዳዋ አስተዳደር በቀበሌ 06 አስተዳደር ስር ልዩ ስሙ ቀፊራ ደቻቱና አምስተኛ ተብሎ በሚታወቁ አካባቢዎች በህብረተሰቡ መካከል ውከትና ግጭት ተፈጥሯል። የግጭቱ መነሻ በሚመለከታቸው አካላት ጠራ ያለ ቢሆንም እስካሁን ባለው መረጃ በቅጽበታዊ መነሻ ሆኖ የተገኘው መረጃ የአዲስ ዓመት የዋዜ ማለት በመዝናኛ ቦታ በወጣቶች መካከል በተፈጠረ አለመግባባት የተነሳ ጸብን በተደራጀና በተጠና በሚመስል መልኩ ወደ መንደሮች አስፋፍቶ ከግጭቱ ጋር ምንም ግንኙነት የሌላቸው ነዋሪዎች ንብረት ወደ ማውደም እና ወደ መዝረፍ የተሸጋገረበት ሁኔታ ተፈጥሯል ጸቡ የተፈጠረበት አካባቢ ወደ መደበኛ የዕለት ተዕለት እንቅስቃሴ ተመልሶ የነበረ ቢሆንም መስከረም 10 2012 ቅዳሜ ማምሻውን በተጠቀሰው ስፍራ በድጋሚ ሁከትና ፀብ ተቀስቅሷል በተለይም በትናንትናው ዕለት ጸረ ሰላሞች ግጭቱን ወደ ሌሎች አካባቢዎች እንዲስፋፋና የብሔርና የሃይማኖት መልክ እንዲኖረው ለማድረግ ያደረጉት ጥረት በሰላም ወዳድ ነዋሪዎቻችንና በጸጥታ ኃይሉ ቅንጅት ሳይሳካ በእለቱ በኮኔል ና አካባቢ የሚገኙት የኢትዮጵያ ንግድ ባንክና የብርሃን ባንክ ቅርንጫፎች ላይ እንዲሁም የግለሰብ መኖሪያ ቤቶች፣ የንግድ ተቋማት፣ መድኃኒት ቤቶችና ቢላል የተባለ ሆስፒታል ላይ የዘረፋ ሙከራ ተካሂዷል። የቢላል ሆስፒታል ጥበቃ የሆኑት ወይዘሮ አናነጋሽ ነጋሽ እንዲህ ይላሉ። በትናንትና እለት ከቀኑ ሰባት ሰዓት አካባቢ ላይ መጡ። ብቻ ድንጋይ እየተወራወሩ መጀመሪያ በድንጋይ ነበረ እየተወራወሩ የመጡት። እዛም በንጭፍ መስኮቶቹን መቱ። እዛኛ ይህን በሩ ልንዘጋ ስንል ገፍትረው አንደኛ ጓደኛ ጥበቃ በቦክስ በመምታት በሩን ሰግደው ገቡብን። ሆስፒታል አይመታም ሆስፒታል አይዘረፍም የሕዝብ መገልገያ ነው እንጂ ሆስፒታል አይጎዳም በማለት እግራችን ላይ ወድቀን በሰላም መንገድ እንድንሸኛቸው አድርገናቸዋል። መስታወት ተሰብሯል፣ ወደ ሁለት በዚህ በኩል ኮምፒውተራችንን፣ አንዱ ኮምፒውተር ተሰብሯል። በሮች ሊፍቱን፣ በሩን ገንጥለውታል። በሩን ለመሰቅ ነበረ አገባባቸው። የአብዱረሽድ ቢሮ አለ ገንዘብ የሚቀመጥበት እሱን ለመገንጠር ሲሞክሩ እኔ ያስኳቸው በቃ፣ በእንደዚህ በግፊያ በመሀል በቃ እንደዚህ እየተወጣጠርን እየተመታንም ያንን የመከት ነው ማለት መረዳት እንችላለን። የብርሃን ባንክ ኮኔል ቅርንጫፍ ስራ አስኪያጅ የሆኑት አቶ አምባቸው ገብረ ጻዲቅንም አነጋግረ ናቸው ነበር ትላንትና ወደ ስድስት ሰዓት አካባቢ ነው ባንኩ በእርግጥ እሁድ ስለነበረ ዝግ ነበር። ስድስት ሰዓት ላይ በነበረው ያው አንዳንድ ግርግር በፊት ለፊት የሚታየው የባንኩ መስታወት ሙሉ በሙሉ ዳሜጅ ሆኗል። ድንጋዮች ወደ ውስጥም አልፈው ስካነራችንን ከተቀሙጭ አድርጎብናል። እንደገናም ደግሞ ካውንተሩንም አንድ ፓርት ሰንጥቆታል። ከሞላ ጎደል እንግዲህ የደረሰው ነገር ይሄ ነው። ጥበቃዎቹ ላይ ፍርሃት ነበር፣ ስጋትም ነበር። መሳሪያ ነበራቸው ነገሩ አልተጠቀሙበትም። ሸሽተዋል። ከዛ በኋላ የመከላከያ እና የፌዴራል ፖሊስ መጥቶ አካባቢውን ሊያረጋጋው ችሏል። ከዚህ ባሻገር አዲስ ከተማ አካባቢ የሚገኘው የተክለ ሃይማኖት ቤተ ክርስቲያንንም ለማቃጠል ሙከራ እንደነበረ የመንግስት ኮሚኒኬሽን ጉዳዮች ቢሮ ተወካይ ኃላፊ አቶ ሚካኤል እንዳለ ይናገራሉ። ከቅዳሜ ምሽት አንስቶ በእለቱ ተከስቶ የነበረውን ድርጊት የመጋላ ሰፈር ነዋሪው አቶ ዮሴፍ እንዲህ ገልጸዋል። ቀፊራ በሚባለው ያው፣ እና ወጣቶቹም እዛ ጋር ነው የሚበዙት፣ እና አብዛኛው ስራ አጥ ነው የስራ የሌለው ነው እና እነዛን በመጠቀም በዛ ያስገቡና ድንጋይ ያስወረውራሉ። የመጀመሪያው ከዛ ድንጋይ ወረወሩ። የተወሰነ የሰፈር ሰውም አባረራቸው፣ ወጡ ከዛ በንጋታው ጠዋት ቁጥራቸው በቃ መቁጠር አትችልም፣ ግምትን መገመት አትችልም። በጣም ብዙ ናቸው። በጣም ብዙ ሆነው በዚህ በአምስተኛ ፊት ለፊት አለ አምስተኛ በሚባል ቀፊራ በሚባል ኮኔል በሚባል እነዚህ ሶስቱ የኛ አዋሳኞች ናቸው። የደቻቱ እና የመጋላ አዋሳኝ ናቸው። ሊገቡ ሞከሩ። የተወሰነ ቦታ ከፖሊስ ጋር ሆነን አቆም ናቸው። ከዛ በኋላ ግን መዝረፍ ተጀመረ። በዛዳ አዲስ ከተማ የሚባል አለ እዛ ላይ እሱን ተክልዬ ቤተክርስቲያን ማለት ነው። ሊያቃጥሉ እዚህ እየተወራወርን እኛ እዚህ እየተከላከልን እያለ እዛ ተጀመረ። ከዛ የቶክስ ድምፅን ሰማ ነበረ። ብዙ ነገሮችን ሰማ ነበረ። በጣም በጣም ኃይለኛ ነበረ። ከዛ እነሱም ተመልሰው ቤተክርስቲያኗ ደውል ስደውል ሄደው አጠቁና መለሷቸው። አቶ ያሲን ሙክታር የተባሉ የአምስተኛ ሰፈር ነዋሪ በበኩላቸው የጸጥታ ኃይሉን ሀይል አጠቃቀም ተችተዋል። እዚህ ጋር የነበረው ሁኔታዎች በጣም አሳዛኝ ነው። ፖሊሲ ደረጃ ማለት ነው እዚህ ጋር የቦምብ ሁሉም የራሱ ኃላፊነት የነበረውን የፈጠረውን ቃለ መሐላ ቀድሞ ማለት ነው በስራ ረድፉ ላይ ምንም ቃለማላውን ጥሷል። ሁሉም የጭስ ቦምቡን እንዴት እንደሚጠቀም ቼክ አፕ ነበር ያደረገው እንጂ ህብረተሰቡን ለመበተንና ና ጸጥታ እንዲሰፍን ለማድረግ አይደለም። ካቢኔዎች ችግር የድሬዳዋ አስተዳደሮች ለውጡ ላይ ደግሞ ጫና ማድረግ ያዙት ህዝብ በህብረተሰቡ ላይ ወርዶ እንዳልሰሩ የዚህ ሁላ ተጠያቂ እነሱ ናቸው፣ ለጠፋ ህይወት ለዚህ አቶ ያሲን የሟቾች ቁጥር ሶስት መሆኑንም ይናገራሉ። ፖሊስ የእንቁጣጣሽ ሰሞን ተፈጥሮ በነበረው ግጭት እና ዘረፋ ተሳታፊ ናቸው ያላቸውን ሰላሳ ሁለት ተጠርጣሪዎች በህግ ቁጥጥር ስራ ሁሉ ክስ መመስረቱን ትናንትና ሁለት ግጭትና የዘረፋ ሙከራ ተሳታፊ ናቸው የተባሉ ሌሎች ሀያ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን አቶ ሚካኤል አስታውቀዋል። በዛሬው እለት ከተማዋ አንጻራዊ ሰላም የሚታይባት ሲሆን የግጭትና ዘረፋ ማዕከል የነበሩት ቀፊራ፣ ደቻቱ፣ መጋላና ኮሌላ አካባቢዎች በቀድሞ ደረጃ ባይሆንም የንግድ እንቅስቃሴዎቻቸውን ጀምረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ከድሬዳዋ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። ላለፉት ሰባት ቀናት ሲያካሂዱት የቆዩትን ጸሎተ ምህላ ያጠናቀቁት በአማራ ክልል የተለያዩ ከተሞች የሚገኙ ምእመናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ይፈጸማሉ ያሏቸው ጥቃቶች እንዲቆሙ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የቤተ ክርስቲያኗን አንድነት ለማምጣት ያደረጉትን አስተዋጽኦ ያደነቁት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በዚህ ረገድ ያደረጉትን አስተዋጽኦ እንዲቀጥሉና አሁንም ቤተ ክርስቲያኗን እንዲታደጉ መልእክት አስተላልፈዋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ትላንት በባህር ዳር ከተማ የተካሄደው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያና ሲካሄድ የቆየው ጸሎተ ምሕላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነ የባህርዳርና አካባቢዋ ምዕመናን ባንዲራዎችን፣ የተለያዩ መፈክሮችንና ዝማሬዎችን በማሰማት በቤተ ክርስቲያን ላይ እየደረሰ ያለውን ጥቃት በአፋጣኝ እንዲቆም ጠይቋል። በስነ ስርዓቱ ያነጋገርኳቸው ይህንን ነው ያንጸባረቁት። ፈንታውን ፍቃድ እባላለሁ። እዚሁ ባህር ዳር ነው የምኖረው። ጊዜም ቤተክርስቲያን ጠዋት ማታ ምሕላ ላይ ጸሎት ላይ ያለው እዚህ አደባባይ ወጥታ መጸለያ አይጠበቅባትም። ያንን ለማድረግ ግን ከመከራው ጽናት የተነሳ በአዋጅ ምህላ ተይዞ ጸሎት ላይ ቆይተናል። አሁን ግን በዋናነት የተወጣበት ትልቁ ምክንያት በአደባባይ ምን ያክል ውስጣችን ድረስ ዘልቆ የተሰማን ስቃይ መኖሩን ዓለም እንዲያየው ነው። ይሄ ደግሞ በሃይማኖት የመጡ ነገሮች ለዘመናት ከዮዲት ጉዲት ጀምሮ በግራኛ አህመድም ሌሎችም ዘመናት ቤተ ክርስቲያን ተፈትናለች። አሁን ግን በዚህ ዘመን እንከባበር እያልን አንድነት እንኖር እያልን ሰው በሃይማኖት የፈለገውን ይከተል በሚባልበት በዚህ ዘመን ምእመናን በጣም እየተሳደዱ፣ ቤተ ክርስቲያንም እየተቃጠለች እየነደደች ስለሆነ አቤት ለማለት ማለት ነው። ውቤ ይባላሉ የወጣቶች አስተባባሪ ነኝ ችን ቤተ ክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን ሰባት ቀን ቆይተናል። በሰባተኛው ቀንም የምህላው ማጠቃለያ አዝላ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ በአለማዊ አተያዩ መንግስትና ሌሎቹ ይሄ የአለም አረዳድ ያላቸውም እንዲረዱ እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለአለም ሰዎችም መልእክታችን ከእኛ ጋር እንዲቆሙ መልእክት እያስተላለፍና ያለ ነው። በዚህም ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀጳጳስ አቡነ አብርሃም በጠቅላይ ሚኒስትር ዶክተር አብይ አህመድ የቤተ ክርስቲያኗን አንድነትና ክብር ለመመለስ የተደረጉ ጥረቶችን አድንቀው ይህ ጥረታቸው እንዳይቀጥል የሚጥሩ ሀይሎች ካሉ ከጎናቸው እንቆማለን ሲሉ ተናግረዋል። ይህችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል ምናልባት ይህ አነጋገራቸው፣ ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራ የሚጎራብጧቸው ካሉ እኛም ከጎናቸው ተሰልፈን ጽዋውን አብረን እንጠጣል። ቤተ ክርስቲያን የአንድ ብሔር ብቻ አይደለችም ያሉት ሊቀጳጳሱ ቤተ ክርስቲያን ብሔር የላትም። በመሆኑም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ያለውን ጥቃት የሌሎች ሃይማኖት ተከታዮች በዝምታ ማየት እንደሌለባቸው ገልጸዋል። ክርስቲያኑ ብቻ ሳይሆን መጮህ ያለበት እንደ ጥንቱ እንደ ጠዋቱ ሙስሊሙም አብሮ ስለ ኢትዮጵያ ቤተ ክርስቲያን ሊጮህ ይገባል። ፕሮቴስታንቱም አብሮ ስለ ኢትዮጵያ ቤተ ክርስቲያን ሊጮህ ይገባል። በፍቅራችን በአንድነታችን ሀገርን እንደ ሀገር፣ ሃይማኖትን እንደ ሃይማኖት ሁላችንም አክብረን መያዝ ከኛ ይጠበቃል። በባህር ዳር ከተማ የተካሄደው ሰልፍ ባለ አስራ ሁለት ነጥብ የአቋም መግለጫ በማውጣት ተጠናቋል። በአማራ ክልል ከሀያ ስምንት በላይ በሚሆኑ ከተሞች ሰልፍ የተካሄደ ሲሆን በሁሉም ቦታዎች ያለምንም የጸጥታ ችግር ተጠናቋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባው እናመሰግናለን ተከታዩም አድማጮች ከዚሁ ርዕሰ ጉዳይ ጋር ያቆየናል ወደ ወሎም ይወስድናል በአብያተ ክርስቲያናት በሃይማኖት አባቶችና የእምነቱ ተከታዮች ላይ የሚደርሰው ጥቃትና መሳደድ ይቁም የሚሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች በሰሜን ሸዋ ደቡብና ሰሜን ወሎ ዞኖች በሚገኙ ከሀያ በላይ ወረዳዎች በትላንትና ሁለት ትዕይንተ ህዝብ አካሂደዋል። በሰልፉ ላይ የእስልምና እምነት አባቶች በሁለቱም እምነት ተከታዮች ዘንድ ለዘመናት የዘለቀውን አንድነት ለመሸርሸርና ድብቅ የፖለቲካ ዓላማን ለማራመድ የሚደረጉ እንቅስቃሴዎችን እናወግዛለን። አጋርነታችንን በሰሞናዊ ጥላቻ አይታወቅም ማለታቸውን ጠቅሶ የደሴው ዘጋቢያችን መስፍን так это и не ስለ እምነታችን ዝማንልም የኢትዮጵያዊነትን የምታቀነቅን ቤተ ክርስቲያን ኢትዮጵያን ለማፍረስ ድብቅ ሴራ ባላቸው አካላት ጥቃት እየደረሰባት ነው የሚለውና በርካታ ጭብጦችን ያዘዱ ድምጾች የተስተጋቡበት ሰልፍ። የጸጥታ ችግር፣ የሥነ ምግባር ግድፈት ያልተንጸባረቀበት ትዕይንት ሲሉ ገልጸውታል። ከሰሜን ሸዋ እስከ ደቡብ ወሎ፣ ከደቡብ ወሎ እስከ ሰሜን ወሎ በተጠራው ሰልፍ ላይ እየታደሙ ምዕመናን ሰልፉ ምን አይነት ገጽታ ነበረው? በወፍ በረር ዳሰነዋል። ከካህናት ዘውዱ የሰሜን ሸዋ ክብከት የሰንበት ትምህርት ቤት ወጣቶች ጉዳይ መምሪያ ኃላፊ የዚህ የዛሬው ሰልፍ ኮሚቴ ሰብሳቢ ነኝ። ዛሬ በታላቋ ደብረ ብርሃን ከተማ በዙሪያዋ አምስት ወረዳዎች ወጥተዋል። ደብረ ብርሃን ጨምሮ ስድስት ወረዳ ነው ዛሬ እንግዲህ የወጣ ነው። ለሁለት ነገር ነው። በመጀመሪያ የሰማይ አምላክ ጸሎታችንን ምህላችንን ሰምቶ መልስ እንዲሰጠን ነው። በተጨማሪ ደግሞ የሀገሪቱ መንግስት በቤተክርስቲያኗ ላይ ያነጣጠረውን ችግር ሰምቶ እልባት እንዲሰጥበት በሚል ነው ዛሬ የወጣ ነው። በኤፍራታ እና ግድም አካባቢ የካራ ቆሪያ ቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሎ መጋቢት ሀያ ዘጠኝ እና ሰላሳ ሁለት ሺ አስራ አንድ ከሀምሳ ሰባት ሰው በላይ ሙቷል። የቤተ ክርስቲያን ሶስት አገልጋዮች እዛው ላይ ሙተዋል። ያን አስመልክቶ ብቻም ሳይሆን በአገሪቱ ላይ እየተቃጣ ያለውን አጠቃላይ ሁኔታ በመቃወምና ቤተክርስቲያኗ ቤተ ክርስቲያኗ ስትቃጠል የሶስት ሺ ዓመት ታሪክ ሲቃጠል የመንግስት ሚዲያ ነኝ ባዮች ይህንን ባለመዘገባቸው በአቋም መግለጫችን ዘጠነኛ ቁጥር ላይ ተቃውሞ ለመንግስትም ያሰማንበት ሁኔታ ነው ያሉ። የዛሬው ሰልፍ ምን አይነት ውጤት ሊያስገኝ ይችላል ብለው ያስባሉ? በመጀመሪያ ያው እግዚአብሔር ካህናቶቹ ሲታረዱ ምእመናን ሲሰናከሉ መልስ ይሰጣል። በሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ የሶስት ቀን ምህላ ታዞ ነበር። ዛሬ አራተኛ ቀኑ የመጨረሻ በአደባባይ ምህላ ጸሎት ተቀርሷል። በሁለተኛም ስለ መንግስት ደወል ነው። ተራራ ሲናድ በህዝብ ይደገፋል፣ ህዝብ ግን እያለቀ ሲሄድ ማንም የሚደግፈ የለም ና ህዝብ እያለቀ ካህናቱ እየታረገ ስለሆነ መንግስት ሊሰማ ይገባል። ሊቀ ኅሩያን ሀዋዝ ብዙ ነክ ባላለሁ የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ ቤተክርስቲያናችን ጥንታዊት፣ ታሪካዊት ለሀገር ብዙ አስተዋጽኦ ያደረገች ናት። ነገር ግን በቅርብ አመታት ወዲህ ቤተክርስቲያኗን ኢላማ ያደረገ ጥቃት እየተፈጸመ ብዙ የቤተክርስቲያን ተቋማቶች እየተቃጠሉ ካህናቶቿም እየታረዱ እየተገደሉ ምእመናኖቿም ከፍተኛ የሆነ መንገላታት እየደረሰባቸው ስለሆነ ይህንን በዋነኛነት ለእግዚአብሔር በጸቦተ ምህላ ማሳሰብ ነው። በግልባጭ ግን ሀገራችን የሚመራው መንግስት የቤተክርስቲያኗን ልዕልናና ክብር እንዲያስጠ ስትጠብቅ ቤተ ክርስቲያኗ በተደጋጋሚ ለመንግስት አቤቱታ እያቀረበች መልስ የሚሰጣት አካል ስላጣች ለምሳሌ ቤተ ክርስቲያኗ በህግ ዘር ስትታውቃለች ስታ ንግስት ፋላ ያበረክተች ያበረከተች እንደ መሆኗ መጠን የውስጥ ችግሯን ለመፍታት መንፈሳዊ ፍርድ ቤት እንደሌሎች ወንድሞች የእምነት ተቋማት የእኛም ያስፈልጋል ብላ በቅዱስ ሲኖዶስ አማካኝነት ጠይቃ መልስ አልተሰጣትም የእምነት ተቋማቶች በየአካባቢው አካባቢው ጥያቄ ሲያቀርቡ የቦታ የሚሆን ማንኛውም ነገር መንግስት ትኩረት ሰጥቶ መልስ እየሰጠ ባለመሆኑ ይህንንና በቤተ ክርስቲያኗ ላይ አጠቃላይ እየደረሰ ያለውን ጉዳይ ድምፅ ለማሰማት የታሰበ ሰልፍ ነው። በዞኑ ወደ አስራ አራት ወረዳዎች አሉ። ከአስራ አራት ወረዳዎች አንዱ ባለፈው አራት ሰልፍ አድርጓል መቄት ወረዳ። የቀሩት ግን ወልዳያ ከተማ፣ ቆቦ ከተማ፣ መርሳ ከተማ፣ ግዳን ወረዳ፣ ላሊበላ፣ ዋርላ ወረዳ፣ ጋዞ ወረዳ የሚባሉት እነዚህ ሁሉ በዛሬው ዕለት በጣም በደመቀ ሁኔታ ከፍተኛ ህዝብ ወጥቶ ይህንን መጠይቅ አቅርቧል። ለመንግስትም ድምፁን አሰምቷል። ሰላማዊ እና በጣም ጥሩ የሆነ ሰልፍ ነው የሄደው በዚህ አጋጣሚ ግን መንግስትም በተለይ የከተማችን ከንቲባ ይህ ሰልፍ የተሳካ እንዲሆን በጣም ጣሊያንም ከፍተኛ የሆነ አስተዋጽኦ ነው ያደረጉት። የሰልፉ ሰላማዊ እንዲሆን በየዘርፉ ያሉ የጸጥታ መዋቅሮች የድርሻቸውን ያክል ተወጥተዋን ከዞን እስከ ወረዳ ድረስ ያሉት በሁሉም አካባቢዎቻችን ያለው ህዝብ በሰላም ድምፁን አሰምቶ በሰላም የተጠናቀቀበት ሁኔታ ነው ያለው። ቤተክርስቲያኗን ልጆች የተቻላቸውን ያክል የማስተባበር ስራ ሰርተው በሰላም የተጠናቀቀበት ሁኔታ ነው። ተስፋዬ መስፍን ነው የሚባለው ከወረይሉ ወረዳ ተዋህዶ ዘርም ድንበርም የላትም ሁሉንም አቃፊ ሁሉንም አሳፋፊ ነው ከሌሎች እምነት ጋር ተከባብረ ነው የምንኖረው ያ ነገር መንግስት ከማስከበር ላይ ድጋፍ እንዲያደርግልን ቤተክርስቲያን የሚያቃጥሉ የሃይማኖት አባቶቻችን የሚገሉ አካላት ደግሞ ተይዘው ለህግ እንዲቀርቡልን ነው እንግዲህ በዋናነት ጥያቄ የጠየቅነው እንደ ወረይሉ አራት አብያተ ክርስቲያናት ላይ በር የመስበርና የማቃጠል ተግባራቶች ተሞክረዋል ባለፈው አመት ላይ ስለዚህ እነዚህ ነገሮች እየሰፉ ከሄዱ ቀጣይ ከፍተኛ ውድመት ጥፋት ሊደርስ ይችላል በሚል ነው ያለው። ተዋደ ሁንዱር ድንበር ዙር ዘር የላትም የላትም የሙስሊም እምነት ተከታዮች መልእክት አስተላልፈው፣ በቤተ ክርስቲያን አባቶች ደግሞ የመዝጊያ ፕሮግራም ተከናውኖ ነው እንግዲህ በሰላም የተጠናቀቀው። ሸህ አህመድ አደም ይባላሉ። ወረዱ ከዚራ አንድ ቀበል ሽሙና ጉዳይ ክፍል ሰብሳቢ ነ አጋር ሃይማኖት አባቶች ላይ የደረሰውን በደል እና የቤተ ክርስቲያን ቃጠሎ ለማውገዝ ነው። ይሄ ከሃይማኖት የተነሳ ሳይሆን ጸረ ዲሞክራሲ ወይም የራሱን አጀንዳ ለማሳካት እያደረገ ነው። እኛም እናዋግዘዋለን። ቤተክርስቲያኗም የምትመክረው ሰላም ነው። እንደ ሙስሊምም የሚመክረው ሙስሊም ሰላም ነው። ነቢዩ አለህ ሰላቱ ወሰላም ጅሃድ ክልክል ነው በኢትዮጵያ ላይ ተብሎ ተዘግቷል። ነገር ግን ይሄንን አሁን የሚያካሂዱ አንዳንድ ፖለቲካቸው እየተበላሸባቸው ው ዞሮ ዞሮ ጥቅም ያጣ ሰው እንደ አበሬ ውሻ ሆነው ያው እስልምናና ክርስትና ለማጣላት የሚደረግ ነው። እኛን አይወክልም የሚል አቋም ይዘ ነው በሰልፉ ላይ ዛሬ የተገናኘ ነው ማለት ነው። መንግስት የህግ በላይነት እየተከበረ አጥሶዎች እየተጠየቁ እንዳለባቸው እናምናለን። በተለይ ወሎ አካባቢ ክርስቲያን እና ሙስሊሞ ተከባብሮ በአንድ ላይ የመኖር ባህል አጎልብቷል። ይህ ባህል ወደ ሌሎቹ አካባቢዎች እንዲስፋፋ የሃይማኖት አባቶች እና መንግስት ምን ማድረግ አለባቸው ይላል። እዚህ እኛ ጋር ያለውን ትስስር እና ፍቅር ወደ ሌላ እንዳዛምት መንግስት የሃይማኖት አባቶችን እና የሀገር ሽማግሌዎችን እያደረገ እያገናኘ ምክክር ማድረግ ይገባል ነው ምንለው። ኛ ስሜ ዲያቆን ቴዎድሮስ ብርሌ ይባላል። ከመቅደላ ወረዳ የሰልፍ አስተባባሪ ኮሚቴ አንደኛ ቤተ ክህነት ቢሮ ነበር የነበረው ፍቃድ ሳይጠይቁ ካቢኖዎች ለመናሪያ በማለት ላዩ ላይ አፍርሰውታል። እስካሁን ድረስ መዘጋጃውን ቦታ የሚባል ነገሮችን አስተባብሮ ፍቃድ አልፈጸመልንም። ከሰባቱ ቤተ ክርስቲያናት ተቃጥለዋል። በተለያየ ጊዜ ከሁለት ስምንት ጀምሮ አሁን ባለው ዓመት ቀጨሞ ቅዱስ ጊዮርጊስ ቤተ ክርስቲያን ላይ ስዕሉ ሁሉ ተቀዳዶ ተቃጥሎ የኛው ካህናት ሲታሰሩ በስተቀር ሌሎቹ ተይዞ መንግስትም ጥናት አድርጎ የደረሰበትና ለቤተ ክርስቲያኗ ወይም ምእመኑ ያሳወቀው ነገር የለም። የቅዱስያ ተክለሃይማኖት ቤተ ክርስቲያን ሰባት ጊዜ ተቃጥሏል። እንደገና ደግሞ የስላሴ ቤተ ሙሉ በሙሉ አንድ ጊዜ ተቃጥሏል። የጎጎስ መድኃኔ ዓለም ቤተክርስቲያን አንድ ጊዜ ሙሉ በሙሉ ተቃጥሏል እና በተደጋጋሚ ራን የሚያቀረባብሩት ሰዎች በህግም የተያዙም ነበሩ ወይ ህዝቡን ይቅርታ ይጠይቁ የሚልም ድርድር ባለፈው ዓመት ነበር መንግስት የለውጡ በመጣበት ሰዓት ላይ ግን ድርድሩ ሳይፈጸም እርቅም ሳይካሄድ ሰዎቹ በነጻነት ተለቀው አሁን በድጋሜ የተለያዩ ነገሮች እንቅስቃሴ እየተደረጉ ነው። በወረዳው ላይ ያንንም ለመንግስት በተለያየ መልኩ እያቀረብን ነው ያለ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን እናመሰግናለን ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ መቀሌ የሚወስደን ይሆናል የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ለነበሩት ለጄኔራል ሰአረ መኮንን መታሰቢያ ሐውልት መቀሌ ከተማ ላይ ቆሟል የጀነራሉ ግድያ ምርመራ ዘግይቷል ሲሉ ባለቤታቸው ኮሎኔል ጽጌ አለማየሁ ሐውልቱ ትናንትና እሁድ ተመርቆ ሲከፈት ወቀሳ ሰምተዋል። ጀነራሉ የዛሬ ሶስት ወር የተገደሉት አዲስ አበባ ውስጥ መኖሪያ ቤታቸው ውስጥ ሳሉ በጠባቂያቸው እንደነበረ ይታወሳል። ፌዴራል ፖሊስ የምርመራ ውጤት ለሕዝብ እንደሚገለጽ አስታውቋል። ሙሉጌታ ጽብሀ ተጨማሪ አለው። በጀነራል ሰዓረ መኮነን ሀውልት ምርቃት ላይ የጀነራሉ ቤተሰቦች፣ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል፣ የኢትዮጵያ መከላከያ ሰራዊት አባላትና የመንግስት ባለስልጣኖች ተገኝተዋል። በጀነራሉ ላይ የተፈጸመውን ግድያ ተከትሎ የኢትዮጵያ ህዝብ ከቤተሰባቸውን ጎን መቆሙን የተናገሩት የጀነራል ሰዓረ ባለቤት ኮንሬል ጽግ አለማየሁ ምስጋና አቅርበዋል። የመከላከያ ሰራዊት አባላትም የጀነራል ሰዓረ ግድያ እንዲጣራ በመጠየቃቸውና ሀውልቱም እንዲቆምላቸው በማድረጋቸው ሊመሰገ ሊያገኙ ይገባል ብለዋል። የጀነራል ሰዓረ ግድያ ምርመራ ሂደት ዘግይቷል ሲሉም ኮሎኔል ጽጌ ወቅሰዋል። ልክ እንደ ህዝብ ነው የነበረው። ልቤ ተሰብሮ ነበር ግን በህዝቢ ተጠግነዋል። ህዝብን አክብረታል። ህዝብ አዝነዋል። ህዝቢ ትልቅ መሪ አጥተዋል። ልክ እንደ ህዝቢም የባሰ ሊሆን ይችላል። ለግሌ ግን መራር ሐዘን፣ መራር ጉዳት ደርሶኝ ተሰምተኛል። መንግስቱ ራሱ ነው በስራ ያሰማራው። የመንግስት ስራ እየሰራ የሀገር ስራ፣ ለሀገር ደህንነት ሲል ነው ሳዓሬ የተሰዋ። ለሀገር ስራ እየሰራ ስራ ውሎ መቶ ስራውን እየሰራ ሆነ ብሎ ተገድለዋል፣ ተገድለዋል። ግን አሁንም መንግስት ከህዝብ የሚነሳ ጥያቄ፣ ከሰራዊት የሚነሳ ጥያቄ፣ ከቤተሰብ የሚመለስ ጥያቄ አርኪ የሆነ መልስ ለህዝብ መስጠት አለበት። ሳር አይመለስም እኮ አሁን። ቀጣይስ ማን ነው? በዚህ አይነት መንገድ ከሆነ ቀጣይስ እንደዚህ ነው ተደፍነ የሚቀረው አይመስለኝም። አሁንም መንግስቴ ለማንም ሰው እኔ እንትን አልልም። ለመንግስት ነው የምጠይቀው መንግስት የሀገር ስራ እየሰራ የተሰዋ ጀግና ይህን ያክል ጊዜ መውሰዱ እያሳዘነኝ፣ አሁንም አሁንም ፍትህ መምጣት አለበት። መንግስት በሁሉ መንግስት ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የክልሉ መንግስት የጀኔራል ሰዓረ መኮንንና ሜጆር ጀኔራል ገዛ አበራ ግድያ ምርመራ ሂደት በቅርብ ኮሚቴ አቋቁሞ እየተከታተለ መሆኑን ተናግረዋል። ጉዳዩ እስከ መጨረሻ ድረስ ወንጀሉ በስተጀርባ ያሉት አካላት እስከ መጨረሻ መታወቅ አለበት። በሀገር ውስጥም ከሀገሮችም ሁሉንም ተፈትሸው እልባት እና መጠየቅ የሚገባውን መጠየቅ አለበት። የሚል አቋም የፀና አቋም አለን። በየደር ያለ ጉዳይ ነው ብለን ነው እናስቀምጠው። ግን ክትትሉ ሁሌኛም እየተታተል ነው ነው ፍጻሜውን ደግሞ ለህብረተሰቡ በመንግስት በራሱ የሚገልጸዋለን። እኛ ደግሞ እንደ ክልል ሀላፊነት ስላለብን የእኛም አቋም በወቅቱ ግልጽ እናደርጋለን። በሀውልቱ ምረቃ ስነ ስርአት ላይ ከህወሀት ነባር አመራር አባላት አንዱ የሆኑትና ቀድሞ የኢትዮጵያ መከላከያ ሚኒስትር የነበሩት ጀኔራል ሰዓረን ጅግና ሲሉ የጠሯቸው አቶ ሲያ አብርሃም ሰዓረ ወታደር እዩ ጅግና እዩ እዚ ኩሉና ንፈልጦ ኢና መብዛሕትኩም ዘይትፈልጥዎ ናይ ሰዓረ ፖለቲካዊ ብቕዓት እዩ ሰዓረ ሰዓረ ወታደራዊ አመራር ብቻ ሳይሆን በሳል ፖለቲከኛም እንደነበረ በኢትዮጵያ በነበረው አስቸጋሪ ፖለቲካዊ ሁኔታ ውስጥ አሳይቷል ብለዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማ ጆርሹም የነበሩት ጀኔራል ሰዓረ መኮንን፣ ሜጀር ጀኔራል ገዛይ አበራም ሰኔ 15 2011 ዓ ም በጀኔራል ሰዓረ ቤት ውስጥ አብረው ሳሉ በጀኔራል ሰዓረ ጠባቂ ነበር የተገደሉት። በጀኔራሎቹ ላይ የተፈጸመውን ግድያ ምርመራ ሂደት አስመልክቶ ለቪኦኤ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽነር እንዳሻውጣ ሰው ምርመራው እየተካሄደ መሆኑንና እንደተጠናቀቀም ለህዝቡ ውጤቱ ይፋ እንደሚደረግ ተናግሯል። አዲስ አበባ ላይ ከባልደረባዬ እስክንድር ፍሬው ጋር ዛሬ ቃለ ምልልስ ያደር ያደረጉት ኮሚሽነር እንዳሻው እንዲህ ብለውታል። ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ፣ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጥር ያለ ነገር ሰጠናል። ምርመራው የባህር ዳሩም የአዲስ አበባውም አልተቋረጠም፣ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል፣ ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዝግቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለሕዝቡ መግለጫ የሰጠን ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል። የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው? አይ አንድ ያው ስያሜያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መነሻ ሊኖረው ይችላል ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል በዚህ ውስጥ የሚታዩ በርካታ ነገሮች አሉ ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኛል ዋናው ግን ምርመራው እየተከናወነ መሆኑ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ ይችላል ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር አሁን ምርመራው ተጠናቀቀ እንበል በእናንተ በኩል ከዛ ምንድን ነው ሂደቱ ምርመራ ከጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲደሮች አሉ። ፕሮሲደሩ በዛ ጊዜ የሚቀጥል ይሆናል። ኮሚሽነር እንዳሻውና እስክንድርን አመሰግናለሁ። ተያያዥ ጉዳዮች ላይ ያደረጉት ምልልስ በነገው ምሽት ላይ ይቀርባል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። ዘጋቢዎቻችንን ከየስፍራው ላደረሱን ዘገባዎች እናመሰግናለን። አድማጮች እዚህ ግድም ፋታ እንወስዳለን። ታዲያ ሰባ አንደኛው አንደኛው ኤሚ የቴሌቪዥን አካዳሚ ሽልማት በትናንትናው ምሽት ተካሂዷል። ዋና ዋናዎቹን እንጠቃቅሳለን። እንደ አውሮፓውያን የዘመን አቆጣጠር ጥር 25 1949 በሆሊውድ የአትሌቲክስ ክለብ በሎስ አንጀለስ ከተማና አካባቢዋ ብቻ የሚቀናበሩና የሚሰራጩ የቴሌቪዥን ፕሮግራሞችና የቴሌቪዥን ድራማዎችን ለማዋደስ የተጀመረው ስነ ስርዓት እንደ አውሮፓውያን የዘመን አቆጣጠር ከ1974 አንስቶ በብሔራዊ ደረጃ በቴሌቪዥን ስራዎች የአመርቱን ምርቶች ማዋደስ ጀመረ። በትላንቱ በሎስ አንጀለሱ የማይክሮሶፍት ቲያትር አዳራሽ ሲካሄድ የኤችቢኦ ቴሌቪዥን ጣቢያ ተከታታይ ድራማ ዋናው አሸናፊ ሆነ። ከፍተኛ ተወዳጅነትን ያተረፈውና ለሰላሳ ሁለት ሽልማቶች ይቅርታ የታጨው ለስምንት ተከታታይ የትዕይንት ወቅቶች ወይም ወራት ሲተላለፍ ቆይቶ አጨራረሱ ከአንዳንድ ተመልካቾቹ ዘንድ ውዝግብ አስነስቶ የነበረው ጌም ኦፍ ትሮንስ ነው። የተከታታይ ድራማ ሽልማት የተባባሪ ተዋናዮች በሁለቱም ጾታዎች ጨምሮ ትልቁ አሸናፊ ሆኖ የተጠናቀቀው አሌክስ ፕሮስቲን በማርቨለስ ምስትር ሜይዝል በሚለው አሸናፊ ሲሆን በኮሚክ ወይም በኩምከናው ደረጃ አውትስታንዲንግ አክተር ወይም የኩምከና ሲሪስ ውስጥ አንቶኒ አንደርሰን አሸንፏል። የቲቪ ድራማዎች ማሻላ አሊ ጀሮ ጀሮም የተወዳደሩበትን ወንዴሲ አስ የተሰኘው የቴሌቪዥን ፕሮግራም አሸናፊ ሆኗል። አድማጮች የአሸናፊዎችን ሙሉ ዝርዝር የያዘውን ፕሮግራም በሰፊው እናቀርባለን። አሁን ወደ ተከታዩ የዚህ ክፍል ቀዳሚ ዝግጅት ነው የምናልፈው። ሳምንታዊ ስፖርት አዘጋጅና አቅራቢ ግርማቸው ከበደ፣ ሙክታር ጀማል እና ሙሉ ጌታ አጽበሀ ያጠናቀሯቸው የስፖርት ዘገባዎች አሉን፣ እንደሚከተለው ይቀርባል ሰላም እንደምናመሻቸው የስፖርት ወዳጆች፣ በዛሬው የስፖርት ዝግጅት የኢትዮጵያ ብሔራዊ ቡድን በአፍሪካ ሀገራት ሻምፒዮና ቻን ማጣሪያ መሸነፉ፣ የዓለም አትሌቲክስ ሻምፒዮና፣ የኢሬቻ የሰላም ሩጫና የማንቸስተር ዩናይትድ ውጤት ማሽቆልቆል ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በአፍሪካ ሀገራት ሻምፒዮና ቻን ማጣሪያ የኢትዮጵያ ብሔራዊ ቡድን በሩዋንዳ ተሸንፏል። በትግራይ ስታዲየም የተካሄደውን ጨዋታ ሙልጌታ ጽባ ተከታትሎ ተከታዩን ዘገባ አዘጋጅቷል። ትናንት እሁድ መስከረም 11 2012 ዓ ም ከቀትር በኋላ 10 ሰዓት ላይ በትግራይ ዓለም አቀፍ ስቴዲየም የኢትዮጵያ ብሔራዊ ቡድን ከሩዋንዳ ብሔራዊ ቡድን ጋር የቻን ማጣሪያ የመጀመሪያ ዙር ጨዋታ አካሂዷል። ትግራይ ስቴዲየም ለመጀመሪያ ጊዜ የብሔራዊ ቡድን ጨዋታ ባስተናገደበት በዚህ ውድድር የሩዋንዳ ብሔራዊ ቡድን አንድ ለባዶ አሸናፊ ሆኗል። የሩዋንዳው ብሔራዊ ቡድን አሸናፊ ያደረገችው ብቸኛ ጎል ኤርነስት ሴጉራ በስልሳኛው ደቂቃ አስቆጥሯል። በመጀመሪያው አጋማሽ ሁለቱም ቡድኖች ወደ ግብ ክልል ቢቀርቡም ጎል ሳያስቆጥሩ የመጀመሪያው ጨዋታ አጋማሽ ተጠናቋል። ተደጋጋሚ የግብ እድል በመፍጠር በኩል ዋሊያዎቹ በተለይም በሁለተኛው አጋማሽ የተሻሉ ነበርም። ከጨዋታው በኋላ አስተያየት የሰጡ የኢትዮጵያ ብሔራዊ ቡድን አሰልጣኝ አብርሃም መብራቱ በመልስ ጨዋታ ከዚህ የተሻለ ተጫወተን ውጤት ይዘን ለመመለስ ጥረት እናደርጋለን ብለዋል። ተጫዋቾቼ የሚችሉትን ሁሉ አድርገዋል። በጨዋታ እንደ እንደተለመደው ግብ አካባቢ ስንደርስ መረጋጋት ባለመኖሩ ምክንያት የእሳት ናቸው ኳሶች ዋጋ አስከፍለውናል። እነሱ ከቆመ ኳስ የተገኘ ክሮስ ነው ግብ ያገቡብን። በቀጣይ ከቆሙ ኮሶች እኛ ላይ የሚገቡብን ቁጥሮች ወይም እኛ ላይ አደጋ የሚፈጥሩትን ነገሮች ለማስተካከል ጠንክረን እንሰራለን። የሩዋንዳ አሰልጣኝ ቪንሰንት ሚሻሚ በበኩላቸው ተጋጣሚያችን ጠንካራ ነበር፣ ጥሩ ተከላክለን ግን አሸንፈን መውጣት ችለናል ብለዋል። የመልስ ጨዋታው በሩዋንዳ ይካሄዳል። ለአሜሪካ ድምጽ ሙሉጌታ አጽብሃ ብርሃ ሙሉ ጌታን ለዘገባው አመሰግናለሁ በሌሎች የአፍሪካ ሀገራት ሻምፒዮና ቻን ማጣሪያ ጨዋታዎች በሰሜን አፍሪካ ዞን ቱኒዚያ ሊቢያን አንድ ለዜሮ ስታሸንፍ አልጄሪያ ከሞሮኮ ዜሮ ለዜሮ ተለያይተዋል በምዕራብ አፍሪካ ዞን ምድብ ሁለት ያልተጠበቀ ውጤት ተመዝግቧል ቶጎ ናይጄሪያን አራት ለአንድ አሸንፋለች ጋና በሜዳዋ ቡርኪና ፋሶ አንድ ለዜሮ ተረታለች በመካከለኛውና ምስራቅ አፍሪካ ዞን ደግሞ ዩጋንዳ ከሜዳዋ ውጪ ቡሩንዲን ሶስት ለዜሮ ሱዳን በተመሳሳይ ከሜዳዋ ውጪ ታንዛኒያን አንድ ለዜሮ አሸንፈዋል በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋ ች የሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን የማጣሪያ የመልስ ጨዋታዎች በጥቅምት የመጀመሪያ ሳምንት ይካሄዳሉ። በምስራቅና መካከለኛው የአፍሪካ ሀገራት የ20 ዓመት በታች የእግር ኳስ ሻምፒዮና የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በሰፊ ውጤት ተሸንፏል። በዩጋንዳ አስተናጋጅነት እየተካሄደ ባለው ውድድር ኢትዮጵያ በታንዛኒያ አራት ለዜሮ ተሸንፋለች። ለታንዛኒያ ካልቪን ጆን አንድ ጎል ሲያስቆጥር አንድሪው አልበርት ደግሞ ሀትሪክ ሰርቷል። በመጪው ዓርብ በካታር ዶሃ በሚጀመረው የዓለም አትሌቲክስ ሻምፒዮና በአምስት ሺና አስር ሺ ሜትር ውድድሮች ድል እንደሚጠብቅ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ባለፈው ቅዳሜ ምሽት በውድድሩ ለሚሳተፉ 36 አትሌቶች አሸኛኘት በተደረገላቸው ወቅት የፌዴሬሽኑ የቴክኒክ ዳይሬክተር ዱቤጅሎ በውድድሩ ያላቸውን ተስፋ በተለይ ለቪኦኤ ተናግረዋል። ዘንድሮ ከምንጊዜም በተሻለ ሁኔታ በተለይ በአምስት ሺ ና በአስር ሺ ሜትር ላሉ አትሌቶቻችን ስፔሻሊ ወንዶች እኔ እንጊ ነው ብዬ መቼም እዝጋቤር ደዳን እንጂ ጥሩ ልጆች አሉን በዳይመንድ ሊግ በተለያዩ ኢንተርናሽናል ውድድሮች ላይ ከፍተኛ ውጤት ያስመዘገቡ ናቸው። ሁሉም አንዳንድ ድሮ ጡን ያደረግነው ስለዚህ ሰፊ ውጤት ያስመዘግባሉ ብዬ ያምናለሁ። ጥሩ ውጤት በጣ ከምን ጊዜም በተሻለ እውነት ሆኖም አልማዝ አያና ከአንድ ዓመት በላይ በጉዳት ከቆየች በኋላ አንድ ውድድር ብቻ ያደረገች መሆኑና ገንዘቤ ዲባባ ደግሞ በዳይመንድ ሊግ ፍጻሜ በቀኝ እግሯ ላይ ባጋጠማት ጉዳት በዓለም ሻምፒዮናው ላይ የማትሳተፍ መሆኗ የቴክኒክ ዳይሬክተሩን ሳያሳስባቸው አልቀረም። የአልማዝም ሀምሳ ሀምሳ ነው። ጉዳት ላይ ነው የነበረችው ኦፕሬሽን ላይ ነው ቆየችው። ይሄ ነው ብለን የእሷን ዲፋይን የምናደርገው አይደለም ነገር ግን አሉ ልጆች በደንብ እሷ፣ ያው አራተኛ ሆኗ ነው የምትገባው። ያው ኦልሬዲ የዲፔንድ ቻምፒዮን ስለሆነች ቀጥታ የምትገባ ነው። ግን አሁን የድሮ አልማዝ አይደለችም፣ ሄሜላ ስለቆየች። ሰሞኑን ኮሚኒኬት እንደራረግ ነበረ። ኖርማል ስተጅ ላ አልመጣችም። ገንዘብ እንደምታውቀው ያው አንዱን ወርቅ በእሷ ነው። እኛም በተለይ በአምስት ሺህ አምስት መቶ ዘንድሮ ደግሞ በዚህ ሌላ አምስት አልፈልግም አምስት ብቻ ነው ሮጣ ብላ፣ በጣም እቅድ ይዛ ጥሩ ተፎካካሪና አሸናፊ ለመሆን ነው ያዘችው። ያው በጣም ይሄ ከፍተኛ ሐዘን ነው የተሰማን እኛ የእሷ ከውድድር ውጪ መሆን። አንደኛ ታላቅ አትሌት ናት በዓለም አቀፍ ደረጃ ደግሞ በዚህ በ500 ሜትር ያለን ክሮሰን የሰበረች ልጅ ናት። ከዚህ ከውድድር መውጣቷ ቡድኑም ነው ያጎደለችብን። በውድድሩ የሚሳተፉ አትሌቶችም ድል እንደሚያስመዘግቡ ነው የተናገሩት። ፀሐይ ገመቹ፣ አንዳምላክ በልሁ፣ ሰለሞን ባረጋ ና ጥላውን ኃይሌ በቅደም ተከተል አስተያየታቸውን ሰጥተዋል። ጥሩ ውጤት ይህንን አልልም እንደ ስራ ከሆነ ጥሩ ውጤት ነው የምጠበቀው። ያው መቼም ወርቅ የሚጠፋ ማለት የሚጠላ የለም። ስለዚህ እንደ ወርቁ ወርቁን ብናመጣ አንጠላ፣ ደስ ይለናል እንጂ ያ የተሻለ ነገር ይገጥመናል። የምን እምነሳለን ጥሩ ውጤት ይመጣል። የምን ተስፋ ነን ያን ነው የተሻለ ውጤት ከሌላ ጊዜ ጥሩ የሆነ ውጤት ይመጣል የምን ነው እኔ እጅግ በጣም ምኮራበት ነገር ምንድን ነው? በዚህ ውድድር ሁሉም ደስ የምንፍቅር ትልቅ ነገር ስላለን ከሁሉም ከዚህ በፊት ጠፋ የሚባለው ይሄ አብሮ መስራቱ ፍቅሩም እና ዛሬ ላይ በእኛ አትሌቶች ከጓዶች ጋር በማየት የራሱ ደስ የሚል ነገርም ስለሆነ እና በትብብር ደግሞ ጥሩ ነገር እናመጣለን ብዬ ተስፋ ፈይሳ ለሊሳ በቶኪዮ ኦሎምፒክ ወደ አትሌቲክስ ብሔራዊ ቡድኑ ሊመለስ እንደሚችል ተናግሯል። ከሶስት ዓመት በፊት በሪዮ ኦሎምፒክ በማራቶን የብር ሜዳሊያ ሲያሸነፍ እጆቹን በማጣመር የወቅቱን የተቃውሞ ምልክት ያሳየው ፈይሳ በጥቅምት ወር 2011 ዓ ም ወደ ኢትዮጵያ መመለሱ ይታወሳል። በጥር ወር 2011 ዓ ም በተካሄደው የዱባይ ማራቶን ለመሳተፍ ልምምድ ሲያደርግ ቢቆይም በሕመም ምክንያት ሳይወዳደር ቀርቷል። በዚህም ምክንያት ለብሔራዊ ቡድኑ አልተመረጠም። ባለፈው ቅዳሜ በተካሄደው የአትሌቶች የሽኝት ዝግጅት ላይ ተገኝቶ ለቪኦኤ አስተያየቱን ሰጥቷል። በጣም ደስ ብሎኛል ከሶስት ዓመት በፊት ሶስት ዓመት ከዛ በፊት ነበረ የተካፈልኩ እንደዚህ አይነት ላይ በጣም ደስ ብለኛል። እንደዚህ አይነት ዝግጅት ላይ አትሌቶቹ ተመርጦ እዶ አገር ወክሎ ለመወዳደር ለነሱ ዝግጅታቸው ላይ በመገኘት በጣም ደስ ብሎኛል። ከጓደኞች በመቀላቀል ማለት ነው። ለነሱ የሚመኘው ጥሩ ውጤት መልካም ድል ነው የምመኝላቸው ማለት ነው። ኔክስት ይሆናል፣ ለቶኪዮ ሊሆን ይችላል። አዲስ አበባ ላይ በተደረገው የ10 ኪሎ ሜትር ኢሬቻ የሰላም ሩጫ ኦፕሲ አብደታና በሪሁ አረጋዊ አሸንፈዋል። ውድድሩን የተከታተለው ሙክታር ጀማል ተጨማሪ አለው። በሆረ ፊንፊኔ እሬቻ ዋዜማ አዲስ አበባ ላይ የተከበረው የእሬቻ የሰላም ሩጫ ከ50 ሺህ ሰው በላይ ነው የተሳተፈበት። በሩጫው ከማህበረሰቡ በተጨማሪ ከተለያዩ ክለቦች የተጋበዙ አትሌቶች የተሳተፉበት ሲሆን ከአንደኛ እስከ ሶስተኛ ለወጡት አትሌቶች ሽልማት ተበርክቶላቸዋል። የሩጫው ተሳታፊ የነበሩና ለበዓሉ ዋዜማ ድምቀት የተሳተፉ ሰዎችም የአሜሪካ ድምፅ አናግሯቸው ስሜታቸውን አጋርተዋል። በጣም ደስ ይላል። ሬቻ በዓሉ በጣም ደስ ይላል። በጣም ደስ ይላል ማለት ፍቅር አላቸው። ከምንም በላይ በፍቅር ነው የምንጓዘው። በጣም ያምር ፕሮግራም ነው እና እስካሁን እየወረጡን ነው ትንሽ። አሁን እኔም ደክሞኛል ትንሽ፣ ግን በጣም አሪፍ ነው። ደስ ይላል በጣም። በአስር ኪሎ ሜትሩ የኢሬቻ የሰላም ሩጫ ከተሳተፉት አትሌቶች አትሌት በሪሁ አረጋዊ ከወንዶች ከሴቶች አትሌት ኦብሴ አብደታ በማሸነፍ እያንዳንዳቸው የ50 ሺህ ብር ተሸላሚ ሆነዋል። የኢሬቻ የሰላም ሩጫን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮሎኔል ደራርቱ ቱሉና የኦሮሚያ ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ናቸው ያስጀመሩት። አቶ ሽመልስ ይህ የሩጫ ውድድር አንዱ የስኬታችን አሻራ ነው ብለዋል። በረ ዱካና ሰነስ ጎቶን ኬኛ ከነ አበበ ቢቂላ ደራርቱ ቱሉ፣ በዛ ጨለማ ዘመንም ጀግኖቻችን እንደነ አበበ ቢቂላ ደራርቱ ቱሉ ጭለማው ውስጥ ሆነው ኦሮሞ ማን እንደነበረ ለዚህ ሀገር ምን እንደሆነ ለዓለም ምን ማሳየት እንደሚችል በሩጫ አስተዋውቀዋል ነው ያሉት። አቶ ሽመልስ በውድድሩ ላይ ተሳትፈው አሸናፊ ለሆኑ አትሌቶች ከሁለቱም ጾታ ለሁለተኛ ደረጃ 30 ሺህ ብር፣ ሦስተኛ ለወጡት ደግሞ 20 ሺህ ብር ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። ባለፈው የውድድር ዘመን ጆዜ ሞሪኖን አሰናብቶ ኦሌ ጉናር ሶልሻየርን አሰልጣኝ አድርጎ የቀጠረው ማንቸስተር ዩናይትድ ከውጤት ቀውሱ ሊወጥ አልቻለም። ኦሌ አሰልጣኝ ከሆነ በኋላ የመጀመሪያዎቹን ዘጠኝ የሜዳ ውጭ ጨዋታዎች አሸንፏል። በየካቲት ወር መጨረሻ ፓሪስ ሰን ጀርመን በፈረንሳይ ካሸነፈ በኋላ ግን ከሜዳ ውጭ በሚያደርጋቸው ጨዋታዎች ድል ማድረግ ተስኖታል። ከዘጠኙ ጨዋታዎች በሶስቱ አቻ ሲወጣ፣ በቀሪዎቹ ተሸንፏል። 18 ጎሎችም ተቆጥረውበታል። ጎል ሳይገባበት የወጣበት ጨዋታም የለም። ትላንትም በፕሪምየር ሊጉ ከሜዳ ውጭ በዌስትሃም ዩናይትድ 2 ለ0 ተሸንፏል። የዛሬ ስፖርት ዘገባዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ። ግርማቸው ከበደን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻው ቅንብር አፍሪቃ ነክ ርዕሶች ከ ሀምሳ በላይ ያለ መሪዎች በመጪው ኒውዮርክ በሚጀምረው የተባበሩት መንግስታት ድርጅት ዘላቂ ልማት ጉባኤ መሳተፋቸው የጉባኤው ዓላማ በዓለም አቀፍ ደረጃ ያለውን ድህነት ለመቀነስ የሚያስችል አዲስ አጀንዳ ስምምነት ላይ ለመድረስ መሆኑን፣ ነገር ግን አንድ አዲስ ዘገባ አፍሪካውያን ልጆች በእጅጉ ወደ ኋላ መቅረታቸውን እየተጠቀሰበትን ይመለከታል። አዳነች ፍሳዬ ለሳምንቱ አፍሪካዊ ይዛቀርባለች። አፍሪካውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓ አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ ወይም በ11 ዓመታት ውስጥ በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚቻልበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመሳተፍ በሚዘጋጁበት ወቅት ነው። ጉባኤው በመጩረቡ እጃ ምግብ አይመታም። የአፍሪካ ልጆችን ከድህነት ለማውጣት በዓለም አቀፍ ደረጃ ሲደረግ የቆየው ጥረት ስኬት አላገኝም ማለት ነው። የብሪታንያ ሕፃናትን አድኑ ዩኒሴፍ ዋና ሥራ አስኪያጅ ኬቪን ዋትኪንስ ያብራራሉ። ሃምሳ አምስት ከመቶው የአፍሪካ ልጆች ይሆናሉ። ዘገባውን ያቀነባበሩት ሰዎች እንደሚሉት የአፍሪቃ ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው በ2020ዎቹ እያንዳንዳቸው ዓመታት 87 ሚሊዮን የሚሆኑ ልጆች በድህነት ሁኔታ ይወለዳሉ። ሴቶች አሁንም ቢሆን በአማካይ አራትና አምስት ልጆች ይወልዳሉ። አፍሪካ ውስጥ ድህነት እየቀነሰ ያለው በአዝጋሚ ሁኔታ ነው ምክንያቱም በከፊልም ቢሆን የእድገቱ ሂደት እያዘገመ በመሆኑና የእኩልነት አለመኖር ደረጃው ከፍተኛ በመሆኑ ነው። በአርባ ከመቶ የሚገመተው አፍሪካውያን በቀን ከአንድ ዶላር ከዘጠና ሳንቲም ባነሰ ገቢ ይኖራሉ የሚል ግምት አለ። ሕፃናትን አድኑ የተባለው ድርጅትና የውጭ ልማት ተቋም በኅብረት ያወጡት ዘገባ የአፍሪቃ መንግሥታት እንዲህ ዐይነቱን ችግር ለመፍታት የሚያስችሉ ፖሊሲዎችን ለማውጣት አለመቻላቸውን ነቅፏል። ዓለም አቀፍ የገንዘብ ድርጅት የዓለም ባንክና ሌሎች ለጋሾችም ተገቢ ምላሽ አልሰጡም ሲሉ ያሳስባሉ። ከ150 በላይ የሚሆኑ የዓለም መሪዎች በያዝነው ወር ኒውዮርክ ከተማ በሚካሄደው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ይሳተፋሉ። በውይይታቸው ወቅት ለቀጣዮቹ አምስት ዓመታት የልማት መመሪያ ያወጣሉ። የዘላቂ ልማት አጀንዳን ለማሳካት በአስቸኳይ ለውጥ ያስፈልጋል ሲሉ በብሪታንያ የሕፃናትን አድኑ ዋና ስራ አስኪያጅ ዋትኪንስ አስገንዝበዋል። በድህነት ውስጥ ለሚኖሩ ሕፃናት የሚሆን የገንዘብ ምንጭ ማቅረብ የመፍትሔው አካል መሆን አለበት። ገንዘብ ማቅረብ ብቻ ግን በቂ አይደለም። እነዚህ ልጆች መሠረታዊ የሆኑ ሰውነትን ሊገነቡ የሚችሉ አቅርቦቶች ያስፈልጓቸዋል። መሠረታዊ የሆነ የጤና ጥበቃ አገልግሎት ማግኘት አለባቸው። ከድህነት ለመውጣት የሚያስችላቸው የትምህርት ዕድል እንዲያገኙ ያስፈልጋል። ዋትኪንስ አክለውም በድህነት ውስጥ የሚወለድ ሕፃን የመማር ዕድል ላያገኝ ይችላል። ለአምስት ዓመት ዕድሜ ሳይደርሱ የመሞት ዕድላቸው ከፍተኛ ነው። እነዚህ ሕፃናት እነሱ ሲያድጉም የሚገፉት የድህነት ሕይወት ሊሆን ይችላል። ይህም ማለት እነሱም የድህነት ትውልድ አሸጋጋሪ ሊሆኑ ይችላሉ። ድህነትን የመቀነስ ግቦች የማይሳኩ ከሆነ ዓለም በትምህርት በጤና ጥበቃና በጾታ እኩልነት እንዲገኝ የሚፈልገው ዘላቂ ልማት ግብ ስኬት ሊያገኝ አይችልም ይላል አዲሱ ዘገባ። አፍሪካውያን ልጆች በአስከፊ መልኩ ወደ ኋላ እየቀሩ ስለመሆናቸው የሚገልጸው ዘገባ እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስቱ ሳት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገን እንመለሳለን። ትገኛ ይቀጥላል